ጅቡቲ ውስጥ ታጁራ የተባለ በአብዛኛው ኢትዮጵያ የምትጠቀምበት አዲስ ወደብ እየተሠራ ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ መልእክተኞችን መርተው ወደቡን ለመገንባት መሠረተ ልማት በመጣር ሥነ ሥርዓት ላይ ለመገኘት እንደሄዱ ተዘግቧል። ኢትዮጵያ ከአጎራባች አገሮች ጋር የኤሌክትሪክ ኃይል የመላክ ትልቅ ዕቅድ እንዳላትም ይታወቃል። ስለ ጉዳዩ እንዲያብራሩልን የአፍሪካ ጉዳይ ምሁር ዶክተር አየለ በከሬን አነጋግርናል። በፊት እዚህ ዩናይትድ ስቴትስ በኮርኔል ዩኒቨርሲቲ በአፍሪካ ጥናትና ምርምር ክፍል ያስተምሮ የነበሩት ዶክተር አየለ በከሬ በአሁኑ ወቅት በመቀሌ ዩኒቨርሲቲ የአፍሪቃና የታሪክ ጥናቶች ክፍል ተባባሪ ፕሮፌሰር ናቸው። ያነጋገረቻቸው የአፍሪካ ነክርሶች አዘጋጅና አቅራቢ አዳነች ፍስሐየነች ቀጥሎ ይቀርባል። ዶክተር አየለ በከሬ በመጀመሪያ እንደ ዘወትሩ ስለሚተባበሩን ምስጋና በማቅረብ እጀምራለሁኝ። በጅቡቲ ታጁራ ወደብ ሊሰራ ወይም እየተሰራ እንደሆነ ተገልጿል። እንዲሁም የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ መልእክተኞችን መርተው በመሰረተ ድንጋይ መጣል ስነ ስርአት ለመገኘት ሄደው እንደነበረ ተዘግቧል። ና እስቲ ስለሚሰራው ወደብ ያብራሩልን። የሚሰራው ወደብ አዲስ ፖርት ነው። ጅቡቲ ውስጥ እኛ የምናውቀው ወደብ ጅቡቲ የሚባለው ወደብ ነበረ። ከሱ ተጨማሪ ሌላ አዲስ ታጁራ የሚባል ወደብ በጣም ከፍተኛ ገንዘብ ኢትዮጵያ ኢንቨስት በምታደረግበት በምታወጣበት እንዲገነባ ክቡር ጠቅላይ ሚኒስትር ኃይለማርያም ምርቃት አድርገዋል። በታሪክ ታጁራ ወደብ ነበረ የጅቡቲ ወደብ ከመሰራቱ በፊት በአስራ ዘጠነኛው መቶ ክፍለ ዘመን እነ አጼ ሳህለ ስላሴ፣ ኃይለ መለኮት ከአጼ ሚኒሊክ በፊት የነበሩት የሸዋ ንጉሶች ይጠቀሙበት የነበረ ወደብ ነበረ እና ያ የድሮ የተተወ ወደብ አሁን እንደገና እንደ አዲስ መሰራቱ ነው። ይህ የሚሰራው ወደብ ዋናው አገልግሎቱ የሚሆነው ለኢትዮጵያ ነው ማለት ነው። እና ያው ኢትዮጵያ ኢኮኖሚ እያደገ በሄደ ቁጥር የተለያዩ ወደቦች ስለሚያስፈልጋት ኢኮኖሚዋ ጋር አብሮ ለምጣኔ ሀብቷ እድጋት ጋር አብሮ የሚሄድ ወደብ ነው የሚሰራው ማለት ነው። እንግዲህ ይሄ ምንድን ነው የሚያሳየን? አንደኛ በኢትዮጵያ እና በጅቡቲ መካከል ያለው ግንኙነት እጅግ በጣም መጠናከሩ፣ ሁለተኛ ጅቡቲ ከኢትዮጵያ ኢኮኖሚ እድገት ቁልፍ ሚና ይዛ መገኘቷ እና የዛም መተባበሯን ያሳየናል። እና ይህ የሚሰራው ወደብ ዋናው አገልግሎቱ የሚሆነው ምንድን ነው ከመቀሌ አካባቢ ወይም ደግሞ ከትግራይና ከአፋር ሪጅን የሚወጣውን የፖታሽ ማዕድን ከመቀሌ አንስቶ በወልዳ አድርጎ በአዋሽ አድርጎ በታጁራ ወደብ ወደ ውጭ ለመላክ ነው። በመጀመሪያ ደረጃ ይሄ ወደብ በኢትዮጵያ ወጪ ነው የሚሰራው ማለት ነው። ገንዘብ አብዛኛው ኢንቨስትመንት ወይም ደግሞ ፈሰሰ ልማት የሚመጣው ከኢትዮጵያ ነው እና ይህ ደግሞ አዲስ ነገር አይደለም። ለምሳሌ ብንወስድ ጅቡቲ ከባድ የሆነ ካፒታል ቦንድ በመግዛት ህዳሴ ግድብ ላይ ያፍሳለች። አሁን ደግሞ ኢትዮጵያ ጅቡቲ ጋራ በመስማማት የሚሰራው አዲስ ወደብ ዋናው ኢንቨስትመንት ምንጩ ኢትዮጵያ ትሆናለች ማለት ነው። ወደቡ ሲሰራ ከአፋር ከትግራይና ከአማራ ክልሎች ጋር የሚያገናኝ የባቡር ሀዲድ እንደሚሰራም ተዘግቧል። እርግጥ ነው ከዛ ጋር ደግሞ እንግዲህ አላንድ ፖታሽ የሚባለው ቅድም ጠቀስ ያደረጉት የካናዳ ኩባንያ በአፋር ክልል ያለውን የፖታሽ ሀብት ማምረት ሲጀምር በታጆራ ወደብ ነፃ የፖታሽ መላኪያ ቀጠና ለመክፈት ከጅቡቲ ባለስልጣኖች ጋር የመግባባት ሰነድ እንደፈረመም ተዘግቧል። እንግዲህ ፖታሹ አንድ ነጥብ ሶስት ቢሊዮን ቶን ፖታሽ ሊኖር እንደሚችል ነው የተዘገበው እዛ አፋር አካባቢ። እንግዲህ ምንድነው አሁን የምናየው ይሄ የሚዘረጋው የባቡር መስመር አዲስ መስመር ነው፣ ከዚህ በፊት ያልነበረ። መቀሌን ከታጁራ ፖርት ጋራ ማገናኘቱ ራሱ ትልቅ ለውጥ ያመጣል ማለት ነው ለትግራይ፣ ለአፋር እና ለአማራው ክልል እና ይሄ እንግዲህ የሚያሳየን ምንድን ነው የኢትዮጵያ ብሔራዊ ኢኮኖሚ እንቅስቃሴ በተግባር እየተተረጎመ ነው ማለት ነው። እና እነዚህን አካባቢዎች በተለይ ወልዳያ አዋሽ እና መቀሌ ከዚህ ከባቡር ዝርገታንስ ጋራ በመተሳሰር ኢኮኖሚያቸው ሊለወጥ ይችላል ማለት ነው። በሌላ በኩል ደግሞ ይሄ ብቻ አይደለም፣ ከሌሎችም ፕላኖች አሉ። ደቡብም ተመሳሳይ አይነት ፕሮጀክት አለ እና ያው የሀገሪቷ ብሔራዊ ኢኮኖሚ እንቅስቃሴ ትናንትና እንደውም ሪፖርት ቀርቦ ነበረ በአለም ባንክ ኢኮኖሚስት እና እሱ ያደረገው ምንድን ነው ማረጋገጡ ነው። ሁለት ዲጂት ኢኮኖሚክ እድገት በኢትዮጵያ ውስጥ ባለፉት አስር አመታት መታየታቸውን ወይም በተግባር ላይ መዋላቸውን አስመስክሯል እና ያ ኢኮኖሚው እያደገ በመጣ ቁጥር ተጨማሪ የባቡር መስመር፣ የመንገድ መስመር እና ሌሎችም ግንኙነቶች መኖር አለባቸው ማለት ነው። ሌላው ደግሞ ቁም ነገር ምንድን ነው? አሁን በኢትዮጵያ እና በጅቡቲ መካከል እንግዲህ እራሳቸውን የቻሉ ነጻ የሆኑ ሁለት ሀገራት በህብረት ኢኮኖሚያቸውን ለማሳደግ፣ ለማጠናከር ስምምነት ላይ ውለዋል ማለት ነው እና ያ የሚውሉ የተስማሙበት ስምምነትና የሚያደርጉት የኢኮኖሚክ እንቅስቃሴ ኢትዮጵያ አካባቢው ካሉት ሌሎች የጎረቤት ሀገሮችም ጋራ ተመሳሳይ ድርጊት ለመስራት ያበረታታል ማለት ነው። ይህም ደግሞ እንግዲህ ወደ ሰላም እንጂ ወደ ግጭት የማያመጣ ቀና መስመር ነው ማለት ነው። ቅድም ጠቀስ አድርገው ነበር፣ በደቡብም ተመሳሳይ እቅድ አለ ብለው ነበር እና ምንድን ነው በደቡብ በኩል ያለው እቅድ? ከአንድ አመት በፊት ክቡር ጠቅላይ ሚኒስትር ወደ ኬንያ ሄደው ከኬንያ አቻቸው ከኪባኪ ጋር ከፕሬዚዳንት ኪባኪ እና የደቡብ ሱዳኑ ፕሬዚዳንት ከር ጋር በመሆን ሶስቱ የተስማሙበት ትልቅ ወደብ ላሙ የሚባል ደሴት ላይ ለመስራት ተስማምተው ስራውን ጀምሯል። ይህ የሚሰራው ወደብ በአንድ ጊዜ ሰላሳ ሁለት መርከቦችን ሊያስተናግድ የሚችል ነው። ሰላሳ ሁለት መርከቦች እቃቸውን ሊያራግፉ የሚችሉበት በአፍሪካ ውስጥ በጣም ግዙፍ የተባለ ትልቅ ፕሮጀክት በሀያ ሶስት የአሜሪካን ቢሊዮን ዶላርስ የሚፈጅ ይህ እንግዲህ ወደ ኢትዮጵያ ገንዘብ ብንቀይረው አራት መቶ ሰላሳ አራት ቢሊዮን ብር የሚፈጅ ወደብ ለመስራት ሶስቱም ተፈራርመዋል እና ይህ ወደብ ለምንድን ነው የሚሰራው? ብለን በምጠይቅበት ጊዜ አንደኛ የደቡብ ሱዳንን ዘይት ወደ ውጭ ለመላክ በላሙ ፖርት በኩል ወደብ በኩል ማለት ነው። ሁለተኛ እዛው ወደቡ ጋር ትልቅ ሪፋይነሪ በመስራት ይህንኑ ከደቡብ ሱዳን የሚገኘውን አሁን ዶም ኬንያም ላይ ዘይት ተገኝቷል፣ ወደፊትም ኢትዮጵያ ላይ ይገኛል ተብሏል። እነዛም በሙሉ ለማንጠር። ሶስተኛ ደግሞ ይህ ወደብ ከኢትዮጵያና በሞያሌ በኩል ከጁባ ደቡብ ሱዳን ጋራ ይገናኛል ማለት ነው በመንገድና በባቡር ሀዲድ ይገናኛል ማለት ነው። እና ይሄ ወደብ ተሰርቶ ሲያልቅ በደቡብ አካባቢ ያሉት ማለት ደቡብ ኢትዮጵያን፣ ደቡብ ሱዳንን እና ሰሜን ኬንያ ምክንያቱም አብዛኛው የኬንያ ኢኮኖሚክ እድገት ያለው ደቡብ ነው እንጂ ሰሜን አይደለም። እና ይህ ወደ ትልቅ ትልቅ ለውጥን ሊያመጣ ይችላል ማለት ነው። ለአካባቢው ሕዝብ እስካሁን ድረስ ሰፋ ባለ የኢኮኖሚክ እንቅስቃሴ ውስጥ ላልተሳተፉ አካባቢዎች ኢኮኖሚክ ለውጥ ሊያመጣ ይችላል ማለት ነው። ገንዘቡ ግን ሶስቱም አገሮች ያዋጣሉ ወይስ በኬንያ ገንዘብ ብቻ ነው የሚሰራው ያ ወደቡ? እንግዲህ አሁን መጀመሪያ፣ አሁን የተጀመረው ስራ ገንዘቡን ሶስቱ አዋጥተው የሚከፍሉት ነው። ከዛም በኋላ በወደቡ እንቅስቃሴና ልማት የተለያዩ ገንዘብ ሰጪ ድርጅቶች ገንዘብ ይሰጣሉ ብለው ተስፋ አድርገዋል ማለት ነው። እና ግን የመጀመሪያው ካፒታል የሚወጣው ከሶስቱ መንግስታት ነው ማለት ነው። እንግዲህ ኢትዮጵያ በኤሌክትሪክ ኃይል በኩልም እንግዲህ አሁን ወደ ጅቡቲ እና ሱዳን መላክ እንደጀመረች ታውቋል። በጣም ጥሩ ነጥብ ነው ያመጣሹ። እንግዲህ አሁን ምንድን ነው እነዚህ የሚሰሩት ወደቦች፣ እርግጥ ከኢትዮጵያ በኢኮኖሚዋ እድገት ላይ ትኩረት ለሰጠችው በጣም ብዙ ኃይል ማመንጨት ኤሌክትሪክ ኃይል ማመንጨት ጋራ የተያያዘ ነው። ይህም የምታመነጨው ኃይል አሁን ለምሳሌ የተሀድሶ ግድብ ሲያልቅ ህዳሴ ህዳሴ አምስት ሺህ ሁለት መቶ ሀምሳ ሜጋዋት ያመርታል ማለት ነው። ጊቤ ሶስት የሚባለው ደግሞ ሲያልቅ አንድ ሺ ስምንት መቶ ሰባ ሜጋዋት ያመርታል ማለት ነው እና እነዚህ የሚመረቱት የሀገሪቷን ፍላጎት ከማሟላታቸውም በላይ ወደ ውጭ መላክ በተለይ ለጎረቤት ሀገሮች ኤሌክትሪክ መሸጥ ይጀመራል ማለት ነው። አሁን ለምሳሌ ኢትዮጵያ ከኬንያ ጋር ስምምነት አድርጋለች አምስት መቶ ሜጋዋት ለኬንያ ለመሸጥ ከጅቡቲም ጋር ተፈራርማለች ሁለት መቶ ሜጋዋት ለመሸጥ ከሱዳንም ጋር አሁን በቅርቡ እንደውም ሰሞኑን ነው የተፈራረሙት ሁለት መቶ ሜጋዋት ለመሸጥ ስምምነት አድርገዋል ማለት ነው። ስምምነቱ ያላለቀለት ደግሞ ሳውት ሱዳን አለ። እዛም እንዲሁ ስምምነት ይኖራል ማለት ነው። ወደፊት ደግሞ ኢትዮጵያና ኤርትራ ሰላም ሲፈጥሩ፣ ኢትዮጵያና ሶማሊያም እንዲሁ ሲረጋጋና ሰላም ሲፈጠር ለእነሱም የኤሌክትሪክ ኃይል ኢትዮጵያ ለማቅረብ ዝግጁ ትሆናለች ማለት ነው እና ይሄ እንግዲህ ያሳየን ምንድን ነው፣ በተለይ ኢኮኖሚው አውታር ዋናው አውታር ኤሌክትሪክ ማመርታት ነው። ይሄ ኤሌክትሪክ የሚመረተው አንደኛ ሀገሪቷ ውስጥ አሁን ለምሳሌ መብራት መጥፋት አለ። እሱን በጣም በጣም ይቀንሳል ማለት ነው። ሌላው አሁን ለምሳሌ እኔ አዲስ አበባ ነው ያለሁት። አዲስ አበባ ምንድን ነው የባቡር መስመሮች እየተዘረጉ ነው እና እነዚህ የሚዘረጉት የባቡር መስመሮች ሀይላቸው ምንጩ ኤሌክትሪክ ይሆናል ማለት ነው። ሌላው ደግሞ ምንድን ነው ብዙ ቤቶች አዲስ አበባም ውስጥ ሆነ ሌላ ቦታ ለምግብም ለማብሰል የሚጠቀሙት አሁን እንጨት ወይም ጋዝ ነው እና ያም ይቀንሳል ማለት ነው። ኤሌክትሪክ በብዛት በደንብ እንደ ልብ የሚገኝ ከሆነ በርካሽ ዋጋ በተለይ እና ሌላው ደግሞ ኤክስፖርት ማድረግ ማለት ነው እና እንግዲህ ምንድን ነው ኢትዮጵያ አሁን የያዘችው አረንጓዴ ኢኮኖሚ የሚባለው ወይም አረንጓዴ የምጣኔ ሀብት የሚባለውን ትኩረት የሰጠችበት የኤሌክትሪክ ማመርጣት ነው እና አሁን ለምሳሌ ቅድም እንደጠቀስኩልሽ አምስት ሺህ ሁለት መቶ ሀምሳ ከህዳሴ ግድብ ይመረታል ተብሏል። ከሱ ሌላ ደግሞ ሶስት ንድፎች አሉ በአባይ ላይ እና ከአባይ ብቻ አስራ አራት ሺህ ሜጋዋት ለማምረት ይቻላል። በሌላ ደግሞ ግምት የሪፖርት የቀረበው ምንድን ነው? በሀያ ሰላሳ አምስት እንደ አውሮፓውያን አቆጣጠር በሀያ ሰላሳ አምስት ኢትዮጵያ እስከ አርባ ሺህ ሜጋዋት ለማምረት ትችላለች ማለት ነው። አርባ ሺ ሜጋዋት ማለት ከአፍሪካ እንግዲህ ማንም ሊወዳደራት የማይችል በጣም ትልቅ ግዙፍ የሆነ የኃይል ምንጭ ትሆናለች ማለት ነው። እንግዲህ ኃይል ካለ ኢንዱስትሪ ሊስፋፋ ይችላል፣ ብዙ እንቅስቃሴዎች ሊካሄዱ ይችላሉ እና ሁለት ነጥቦች ያለው እዚህ ላይ አንደኛ አሁን ለምሳሌ አባይን ግድብ በምንወስድበት ጊዜ በጣም ህዝቡን አስተባብሯል። ህዝቡ ነው እያዋጣ ያለው አሁን ገንዘብ። ህዝቡን አስተባብሯል። የብሔራዊ ስሜትን በጣም አጠንክሯል። በሌላ በኩል ደግሞ ስናይ እነዚህ የመብራት ውጤት ለጎረቤት ሀገሮች በሚሸጥበት ጊዜ ምንድን ነው የሚያሳየን? ኢትዮጵያ ከጎረቤት ሀገሮች ጋራ የንግድ የምጣኔ ሀብት እና የሌሎችን ግንኙነት ታደርጋለች ማለት ነው። ያ በሚሆንበት ጊዜ እነዚህ ሀገሮች ይተሳሰራሉ ማለት ነው። እና ሪጂናል ወይም ደግሞ በከፊል ሀጉራዊ ትብብር በጣም እየጨመረ ይሄዳል ማለት ነው። እና በአንድ በኩል በሀገራችን ውስጥ ከፍተኛ የብሔራዊ ስሜት እንዲቀሰቀስ አድርጓል። ሁለተኛ ደግሞ ከጎረቤት ሀገሮች በተለይም ከጅቡቲ፣ ከኬንያ፣ ከሱዳን ጋር ያለን ግንኙነት የበለጠ በተግባር እየተጠናከረ እንዲሄድ እያደረገ ነው ማለት ነው። በኬንያና በኢትዮጵያ መካከል መዘርጋት የታሰበው የኤሌክትሪክ መስመር እንዲያውም እሱ ከተጠናቀቀ አምስት የምስራቅ አፍሪካ ሀገሮችን ያገናኛል። እነሱ የዛም ተጠቃሚ ይሆናል ተብሏልና፣ እነዚ ሀገሮች የትኞቹ ናቸው? ቡሩንዲ፣ ሩዋንዳ፣ ዩጋንዳ፣ ሴንትራል አፍሪካ፣ ታንዛኒያ፣ እነሱን ሁሉ ያጠቃለለ ነው ማለት ነው። ግን ምን ያህል ተግባራዊ ይሆናል? ግን ይሄ በእቅድ ደረጃ ነው ወይስ በተግባር ሊውል የሚችል ነገር ነው? እና እንደውም እንደሰማነው ሪፖርት ላይ እንዳነበብኩት ከሆነ የአፍሪካ ልማት ባንክ፣ ሌሎችም ባንኮች ያንን የመስመር መዘርጋት በጣም ይደግፋሉ። እርግጥ እርግጥ የጊቤ ሶስት ግድብ እና አንዳንድ የአካባቢ ጥበቃ ተሟጋቾች ተቃውሞ አምጥተዋል። በአካባቢው ያሉትን ሕዝቦች ይጎዳል የሚል አንስተው አንዳንድ ገንዘብ ሰጪዎች ወደኋላ አሸግሽገዋል አሸክሽገዋል። ግን ዋናው የኬንያ መንግስት በጣም ደጋፊ ነው። በዛም አካባቢ ያሉት የምስራቅ አፍሪካ ሀገሮች ፕሮጀክቱን በጣም ደጋፊዎች ናቸው እና ፕሮጀክቱ በሁለት ሺ አስራ ሶስት እንደ ኤሮፓያን አቆጣጠር ጊቤ ሶስት ግድብ ማለት ነው ያልቃል። ሌላው እንግዲህ ምንድን ነው የስዳሴ ግድብን በሚመለከት ከግብጽ በተለይ ከሙሉ ልብ የመቀበል ሁኔታ አላየንም። እንደውም አንዳንድ ሁኔታዎች የሚጠቁሙን ምንድን ነው ይህን ግድብ እንዳይሳካ የሚደረጉ አንዳንድ ፍንጮች እናያለን እና ይህም እንግዲህ ያው ባህሉ ምንድን ነው እስካሁን ያየነው ግብጽ ሙሉ በሙሉ ተጠቃሚ ነበረች። ከያው ሱዳንም ትንሽ ታገኛለች። ዋናው ተጠቃሚ ግብጽ ነበረች እና አሁን ኢትዮጵያ የምታደረገው ያን ነው ውሃውን ወደ ሀይል ቀይራ የሚያስፈልጋቸውን ኃይል አሁንም ቢሆን ግብጾች ያገኛሉ ማለት ነው። ሱዳንም ያገኛል ማለት ነው። እና ይሄ እንግዲህ ምንድን ነው ከዚህ በፊት ያለው በብሪቲሽ ኮሎኒያሊዝም ጊዜ የተፈረመ ውል አለ። እና እሱን አንለቅም፣ ታሪካዊ ንብረቱ የኛ ነው ይላሉ። ምንም አይነት አንዲት ጠብታ እንኳን ውሀ ለአባይ ላይ ኮንትሪቢዩት ሳያረጉ ሳያዋጡ እና ያ ሁኔታም እንደኔ ግምት በአሁኑ ጊዜ ሀያ አራት ሰዓት እየተሰራ ነው ያለው ግድቡ ግድቡ አሁን እንዳየሁት ከሆነ አዝማሚያው ማንም ሊያስቆመው የሚችል ሀይል ያለ አይመስለኝም እና ያልካል እና ያው ሁኔታ ደግሞ ካለቀ በኋላ እና የሚያስፈልጋቸውን ውሀ እንደውም ብዙ ውሀ እንደምናውቀው፣ ከሀምሳ ከመቶ በላይ የአባይ ውሀ በሙቀት ሀይል ወደ ሰማይ ነው የሚተን ነው ጥቅም ላይ አይውልም። ያንን ውሀ በስርዓት ለመጠቀም ከተቻለ በዛ ሙያ ላይ የተሰማሩ ሰዎች ለሁሉም ሀገሮች ከአባይ ጋር ለተሳሰሩ ሀገሮች በሙሉ የሚበቃ ውሃ አለ ብለው አረጋግጠዋል። እና ያ አይመስለኝም። ጉዳዩ ጉዳዩ ምንድን ነው? እስካሁን ድረስ ግብጽ ለብቻው ውሃውን ትጠቀም ነበር እና አሁን ከአባይ ውሃ ጋር የተሳሰሩ ሀገሮች አሉ። እነሱ ያ ሁኔታ መቀጠል የለበትም፣ እኛም መጠቀም አለብን ብለው መንቀሳቀስ ጀምረዋል። የራሳቸው ተቋም ፈጥረዋል። ግብጽና ሱዳን ብቻ ናቸው በአሁኑ ጊዜ ሙሉ በሙሉ እዛ ማህበር ውስጥ ገብተው ሊሳተፉ ያልቻሉት፣ እንጂ እንደ እውነቱ ከሆነ ይህ የሚሰራውን ግድብ ግብጽም ሱዳንም ልክ እንደ ጅቡቲ ጅቡቲ ቦንድ በመግዛት እንደምትረዳ እነሱም በገንዘብ እያዋጡ መርዳት ይገባቸው ነበረ። ምክንያቱም ዞሮ ዞሮ ጥቅሙ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮችም በመሆኑ። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔ ምድሉ ስለሰጠኝ እጅግ በጣም አመሰግናለሁ።